ወጣቶች የሥራ ዕድል ለመፍጠር በ2009 ዓ ም የተመደበው 10 ቢሊዮን ብር ተዘዋዋሪ ብድር ለታለመለት ዓላማ መዋሉን ማረጋገጥ እንዳልቻለ የፌዴራል ዋና ኦዲተር ለሕዝብ ተወካዮች ምክር ቤት ከሳምንት በፊት ባቀረበው ሪፖርት አሳውቋል። በሥራ አጥነት ከኢትዮጵያ ከተሞች በቀዳሚነት የምትጠቀሰው ድሬዳዋ የተመደበላትን ብድር እየጠበቀች ያለችበትን ሁኔታ ለማጣራት እዚያው የሚገኘው ሪፖርተራችን አዲስ ቸኮል የድሬ ብድርና ቁጠባ ተቋም አክሲዮን ማህበር ስራ አስኪያጅን አቶ ጌታቸው የመርን አነጋግሯል። ቀጥሎ ይቀርባል። የድሬዳዋ ብድርና ቁጠባ ተቋም በምስራቅ ኢትዮጵያ የተሻለ ስኬት ካላቸው የብድርና ቁጠባ ተቋማት መካከል አንዱ ነው። 452.5 ሚሊዮን ጠቅላላ ካፒታል እንዲሁም 12 በድሬዳዋ፣ ሁለት በሐረር በአጠቃላይ 14 ቅርንጫፎች አሉት። ተቋሙ በመደበኛ አገልግሎቱ የማበደርና ብድር የማስመለስ አቅሙ የተሻለ እንደሆነ ይነገርለታል። ሆኖም የተዘዋዋሪ ብድር በማስመለስ ረገድ ግን ክፍተት አለበት ተብሎ በምሳሌነት የቀረበ ተቋም ነው። በሀገሪቱ በርካታ አካባቢዎች አመፅ በተጋጋለበት በ2009 ዓ ም የአመፁ መንስኤ ስራ አጥነት ነው በሚል ለሀገሪቱ ወጣቶች ብድር የተመደበው 10 ቢሊዮን ብር በድሬዳዋ እንዴት ጥቅም ላይ ዋለ? ዋናው ኦዲተር ያቀረበው ሪፖርትስ ምን ያለ እውነት ነው ብለን የተቋሙ ስራ አስኪያጅ አቶ ጌታቸው የመርን አናግረናቸው ነበር። ምን ያህል ወጣቶች የብድሩ ተጠቃሚ ናቸው? ምን ያህል ስተመለሰ? ምን ያህል ስተበላሸ? አሁን ብድሩ ከተሰጠ አጭር ጊዜ ነው። አንዳንዶቹ ብድሮች ወደፊት የሚመለሱ ይኖራሉ። ማለት ረዘም ያለ ጊዜ የሚጠይቁ ማኒፋክቸሪንግ ዘርፍ ላይ እየሰጠናቸው፣ ኮንስትራክሽን ዘርፍ ላይ እየሰጠናቸው፣ እንስሳት ማርባት ላይ እየሰጠናቸው ብድሮች የመለሻ ጊዜያቸው ወደፊት ነው እየደረሰ የሚሄደው አጠቃላይ ግን ከተሰጠው ብድር ውስጥ እስካሁን እየተመለሰው 24 ፐርሰንቱ ነው። መመለስ ከሚገባ የተመለሰው በከተማ አካባቢ ላይ እንገጠር ላይ ያለው ትንሽ አፈጻጸሙ ዝቅ ያለ አፈጻጸሙ ነው ያለው። ይህም አንደኛው ያው ከድለባ ማለት ከእርበታ ከእርባታ ጋር ተያይዞ የመጣ ስለሆነ በቀጣይ መመለስ ያለበት ይሆናል። በአጠቃላይ ለብድሩ አጠቃቀም አመላለስም በተለይ ኢንተርፕራይዞቹ ውጤታማ በማድረግ ረገድ ብዙዎቹ ያጠቃቀም ችግር ይታይባቸዋል። እንግዲህ ለዚህ በተለያየ ችግር ይነሳል። አንደኛ ወጣቶቹ ጋር የተሰራው የአመለካከት ለውጥ፣ ይህንን እንደ ብድር ተገንዝቦ ብድሩ ወስዶ በአግባቡ መልሼ እጠቀማለሁ መልሳለሁ ብሎ ማሰብ ላይ ያለ ክፍተት አለ። በሌላ መንገድ ደግሞ የድጋፍም አሰጣጥ በስልጠና በበቃ ስልጠና በተለይ ገጠሩ አካባቢ ላይ የሚታዩ ክፍተቶች አሉ። በተጨማሪም የመሸጫና ማምረቻ ቦታ ምችችት ይጠይቃል። ኢንተርፕራይዞቹ ከሚሰጣቸው ብድር ላይ ነው ወስዶ ቤት የሚከራዩት ሼድ የሚገነቡት። ይሄ ይሄ ወርኪንግ ካፒታላቸው እንዲቀንስ ያደርጋል። በሌላ መንገድ የገበያ ትስስር የሚፈልጉ በርካታ የስራ መስኮች አሉ። በዚህም ረገድ የሚታዩ ክፍተቶች እንዳሉ ገምግመናል። በአጠቃላይ ለወጣቶቹ የተሟላ መንግስታዊ ድጋፍ በማድረግ ረገድ የሚታይ እጥረት አለ። ዋና ኦዲተር ዳሰሳ ካደረጉ በኋላም ባገኙት ውጤት ላይ ከተቋሙ ጋር ውይይት ማድረግ እንደነበረባቸው አቶ ጌታቸው ያምናሉ። ሆኖም የብድር አሰጣጡና ከመንግስት መሟላት ያለባቸው ነገሮች ከማሟላት አንጻር ክፍተት መኖሩን ያምኑበታል። ያልተጠቀምንበትን በጀት በመጠቀም አሁን የተሰጠውን ብድር በትክክል እየተመለሰ ሪቮልቭ እንዲያደርግ ስለሆነ የሚፈለገው። ይህም ብድር ሪቮልቭ እንዲያደርግ የተጠናከረ ስራ ለመስራት የጋራ እቅዶችን አቅደም ወደ ስራ ለመግባት እንግዲያው ዝግጅት እያደረግን ነው ምናልባትም እስካሁን የአመራር መለዋወጥ ምናምን ጋር ተያይዞ የነበረው በየሴክተር መስሪያ ቤቱ ላይ ያለው ድጋፍ በተሟላ መንገድ ተናቦ ለመስራት የራሱ ክፍተቶች ነበሩት። አሁን ይሄ ነገር እየተጠናቀቀ ስለሆነ ከሌሎች ባለድርሻ አካላት ጋር በደንብ ተቀናጅተን ለመስራት የጋራ እቅዶችን አዘጋጅተን ወደ ስራ ለመግባት ጥረት እየተደረገ ነው እንደው የሚፈለገውን ያክል እንኳ ባይሆንም ሙሉ በሙሉ እንኳ ባይሆንም አብዛኛውን ገንዘብ ብድር ለማስመለስም ይሞከራል። በወጣቶች በኩልም ስላሉ ክፍተቶች አቶ ጌታቸው እንዲህ ይላሉ። ከወጣቶቹ ጋር የሚጠበቀው ነገር ብዙ ነገር አለ። አዎ ከአመለካከት ጀምሮ ሬዲዋ ትልቅ ቻሌንጁ ስልጠናም ልትሰጥ ስትፈልግ ስልጠና በፍላጎት መጥቶ አለመሰልጠን፣ አመለካከትም ላይ ከዛም በፊት ብድርም ላይ የማይቀር ነው ሰርተን እንከፍላለን፣ እንጠቀማለን። በፈለግነው ሰዓት እንበደራለን፣ እንሰራለን። ነገ ወንድሞቻችንም በዚህ መንገድ ይሰሩበታል። ስለዚህ ብድር የማይቀር ነገር ነው ብሎ በማሰብ ረገ ከማሰብ ይልቅ ይሄ የዜግነት መብቴ ነው፣ የዜግነት ድርሻዬ ነው፣ እንዲህ ብሎ የሚያሰብ ወጣት ቁጥሩ ከፍተኛ ነው። ከዛ ላይ ደግሞ የሥራ ፍላጎት የሥራ ፍላጎት የሥራ ተነሳሽነት ብሉኬት ማምረት ይጠይቅ ከሆነ ብሉኬት ማምረት ያለበት ስራ ላይ እሱ ማምረት አለበት። አሁን ለምሳሌ ገበያ ትስስር ፈጥነላቸው ይሄ ይሄ የምታየው ይሄ የ የድሬዳዋ ቤቶች ልማት የሥራው ላይ ያቋረጠ ማሽነሪ ተገዝቶ የብሉኬት ማምረቻ የፕሪካስት ማምረቻ ማሽን ተገዝቶ ተመቻችቶ ገበያው ተፈጥሮ ተሰጣቸው። ገበያ አለ፣ ማሽን አለ፣ የመስሪያ መሸጫ ቦታ አለ፣ መሸዳ አለ። ጥሬ እቃውን እራሱ የሚያቀርበው የድሬዳዋ ቤቶች ልማት ኤጀንሲ ነው። ይህን ስራ አልሰራም ብሎት አሁን ስራው ቆሞበት የስራ ውላቸው እንዲቋረጥ ተደጋጋሚ ደብዳቤ ጽፎ በአካል እንኳን መጥተው የወሰዱትን ማሽነሪ ያላስረከብ ብለው የጻፈው ደብዳቤ ሲወጣቱም ላይ ያለ አመለካከት ችግር ሰፊ ነው። እዛ ላይ ስራው መስራት ይጠይቃል። በድሬዳዋ የነበረው የጸጥታ ችግርም የራሱ አሉታዊ አስተዋጽኦ እንደነበረው አቶ ጌታቸው ያምናሉ። ያው ድሬዳዋ ኢንስቴቢሊቲ በጣም ከባድ ነው። እንኳን በዚህ በወጣቱ ብድር ቀርቶ አሁን ገጠሩ ላይ ለምሳሌ ሂደን ክትትል ለማድረግም ለማስመለስም፣ ምን ለማለትም በጣም ከባድ ነው የነበረው። የራሱ የሆነ እንትና ለማስመለሱ እዛ አካባቢ ላይ አመራሩ ጋር ያለው መደማመጥ፣ እኛም ጋር ያለው መደማመጥ ከባድ ነው የነበረው ድሬዳዋም ውስጥ እኮ አይደለም በወጣቱ ብድር በመደበኛው ብድርም እኛ እየተቸገርንባቸው ያሉ አካባቢዎች አሉ። አሁን እና መልካ 09 አካባቢ ገንደገራ አካባቢ ያሉ አካባቢዎች ብዙም ጊዜ ያለመረጋጋት ችግር ያለባቸው ስለሆኑ እዛ አካባቢ ላይ ያለው ብድር አመላለስ ኢንተርፕራይዞቹም ይቸገራሉ። ምክንያቱም ብድር ከወሰዱ በኋላ ባጃጅም ገዝተው ሌላም ተሽከርካሪ ገዝተው እንደፈለጉ ተንቀሳቅሰው ስራ መስራት ማይችሉ ከቤታቸው ተፈናቅለው መጠለያ ውስጥ ያሉ አሉ። የኛ ብድር ደንበኞች በርካታዎች፣ ያም የራሱ አስተዋጽኦ አለው። አቶ ጌታቸው መጠኑ ይለያይ እንጂ በድሬዳዋ ያለው ችግር በሌሎች ክልሎችም የሚስተዋል እንደሆነ ይገልጻሉ። በአንጻራዊነት የአማራ ክልል ብድር በማስመለስ የተሻለ ነው ይላሉ። ሆኖም ዋና ኦዲተርም ሆነ ሌላ ገለልተኛ ተቋም የየ ክልሎችን ብድርና ቁጠባ ተቋማት አፈጻጸማቸውን ይፋ ቢያደርገው ለመማማር ይጠቅም ይችላል ብለው ያምናሉ። ከተዘዋዋሪው ብድር ውጪ በመደበኛ ብድር ስለሚሰጡት ገንዘብ ተጠይቀው ተቋሙ 98 ፐርሰንት ብድር የማስመለስ አቅም እንዳለው እና በዚህ ዓመት ብቻ ለወጣቶች 50 ሚሊዮን ብር ብድር መስጠቱን ገልጸውልኛል። ተዘዋዋሪ ብድሩም ልክ እንደ መደበኛ ብድሩ በግለሰብ ደረጃ ጭምር ብድር መስጠት የሚቻልበት ሁኔታ ካለ የተሻለ ውጤት ማግኘት ይቻላል ይላሉ። ወጣቶችን ስራ ለማስጀመር ብድር ብቻ ሳይሆን የስራ ክህሎትና የስራ ፈጠራ ክህሎት፣ የመስሪያ ቦታ ምችት እንዲሁም የገበያ ትስስር አስፈላጊ ነው ይላሉ። መንግስት ሌሎቹን ሳያሟላ የገንዘብ ብድር ብቻ አቅርቦ መሰረታዊ ለውጥ መጠበቅ ተገቢ አይደለም ይላሉ አቶ ጌታቸው። በዚህ ረገድ አስተዳደሩ ወጣቶች ተዘዋዋሪ ብድሩን በተሻለ ሁኔታ እንዲጠቀሙበት ምን ሊያደርግ አስቧል የሚለውንና ወጣቶችም ስለሚፈልጋቸው ድጋፎች የሁለቱን አካላት አስተያየት አካተን በቀጣይ የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ